እሸቴ፣ እንግዲህ በሀኖቨር ከተማ ላይ ነው ያለኸው። ዛሬ የጀርመንና የኢትዮጵያ የንግድ ጉባኤ እየተካሄደ ነው። ሁኔታው ምን ይመስላል? አላማውስ ምንድን ነው የዚህ ጉባኤ? የዚህ ጉባኤ ዓላማ ሁለት ይመስላል። አንደኛው ነገር የኢትዮጵያ መንግስት የመዋዕለ ነዋይ እድሎችን ወይም ደግሞ የኢንቨስትመንት እድሎችን ለጀርመን ባለሀብቶች፣ ለጀርመን ኩባንያዎች ማስተዋወቅ መሸጥ አንደኛው ዓላማ ነው። ለዚህም የመንግስት ከፍተኛ ሹማምንት ተገኝተዋል። ከዛ በተጨማሪ ደግሞ ከግሉ ዘርፍ የመጡ ልኡካኖች አሉ። የቡና ወደ ውጭ የሚልኩ ነጋዴዎች፣ አስመጪዎች ተገኝተዋል በዚህ ጉባኤ ላይ። እነሱ ደግሞ ከጀርመን ኩባንያዎች እንደዚሁም ከጀርመን ባለሙያዎች ጋር ጥምረት በመፍጠር ወደፊት ስራቸውን በጋራ ለማከናወን አጋር ፍለጋ ነው የመጡት። ዋና ዓላማ ይሄ ነው እንግዲህ ኢትዮጵያን ማስተዋወቅ ኢትዮጵያን መሸጥ ነው ዋናው ዓላማ። እንግዲህ እዚህ ጉባኤ ኤ ላይ የተገኘ የኢትዮጵያ ባለስልጣን አለ ወይም ከጀርመን ከኢትዮጵያ ወገን የሚኒስትር ኦፍ ኢንዱስትሪ ስቴት ሚኒስትሩ ዶክተር መብራህቱ መለስ ተገኝተዋል። ከዚህ በተጨማሪ ጀርመን የኢትዮጵያ አምባሳደር አቶ ቁማ ደመቅሳ ተገኝተዋል። በርካታ በኢትዮጵያ የመንግስት አወቃቀር ውስጥ የተለያዩ ኃላፊነት ላይ የሚገኙ ባለስልጣናትም ተገኝተዋል። ከጀርመን ወገን ባለውረቶች፣ ባለሀብቶች ተገኝተዋል። እንደዚሁም ደግሞ ሃኖቨር የሚገኘው የቢዝነስ ማኔጅመንትና አድሚኒስትሬሽን ትምህርት ቤት ውስጥ ነው እየተካሄደ ያለው ይሄ የጀርመን ኢትዮጵያ ቢዝነስ ዴይ፣ የዛ ትምህርት ቤት ኃላፊዎችም ተገኝተዋል። አዝ እሸቴ ባለፈው አመት ኢትዮጵያ ውስጥ በተካሄደው ህዝባዊ አመፅ ወቅት የተከሰተው የፖለቲካ አለመረጋጋት እና በቅርቡም በአንዳንድ የሀገሪቱ ክፍሎች የገባው ድርቅ የውጭ ባለሀብቶችና ኩባንያዎች በኢትዮጵያ በሚያካሂዱት የመዋለ ንዋይ ፍሰት ላይ ጥላ ማጥላቱ ነው የተነገረው። ዛሬ በሀኖቨሩ የንግድ መድረክ ላይ ይህ ጉዳይ ተነስቶ ነበር። ጀርመናዊንስ ባለሀብቶች ስጋታቸውን አላነሱም። በሚገርም ሁኔታ ይህ ጥያቄ አልተነሳም። እኔ ግን ስቴት ሚኒስትሩን ዶክተር መብራህቱ መለስን ቃለመጠይቅ አድርጌላቸዋለሁ። ይህም ጥያቄ አንስቼ ኢትዮጵያ ውስጥ የተነሳው ተቃውሞ በተቃውሞ ምክንያት የኢትዮጵያ መንግስት እንደዚሁም የባለወረቶች የባለ ሀብቶች ንብረት መውደሙ የሚኖረው ተጽዕኖ ምንድን ነው ብዬ እሳቸውን ጠይቄ ያለሁ። በኢትዮጵያ በስራ ላይ የተሰማሩ ጀርመናውያን ጠይቄ ያለሁኝ። ጀርመናውያኑ ይሄ ጥያቄ መመለስ አለበት ለጊዜው በተቃውሞ ምክንያት እኛ ላይ የደረሰ ኪሳራ የለም የደረሰብን ውድመት የለም ብለው መልሰውልኛል። ነገር ግን የኢትዮጵያ መንግስት ጉዳዩን በአግባቡ ሊመለከተው እንደሚገባ ሊያጠነው እንደሚገባ እና ምላሽ እንደሚያስፈልገው ነግረውኛል ጀርመናውያኑ። ዶክተር መብራቱ መለሰ በበኩላቸው የኢትዮጵያ መንግስት ጥያቄውን መልሶታል። በተነሳው ጥያቄ ምክንያት የወደመ ንብረት አለ፣ ከፍተኛ ጉዳት ደርሷል። ነገር ግን ቅስታቸው ክስተት ነው ያሉት፣ ኢንሲደንት ነው ነው ያሉት ድጋሚ አይነሳም፣ እንዳይነሳ ተደርጎ በመንግስትም እንደዚሁ ደግሞ መንግስትን በሚመራው የፖለቲካ ፓርቲ ወይም ደግሞ ግንባር በኢህአዴግ አማካኝነት ምላሽታል ብለውኛል። ሸቲ እንግዲህ የኢትዮጵያ ኢኮኖሚ ከሌሎች የአፍሪካ ሀገራት በፍጥነት እያደገ ነው ይባላል። በሁለት አሀዝ እድገት ደረጃ ላይ ነው መባሉን ባለሀብቶች ይስማማሉ የሰማሁን ነገር አለ ከሁለቱም ወገን ይህኛ ጉዳይ በሰፊ ሊነሳ እንደሚችል ጉዳይ ነው። የኢትዮጵያ መንግስት ባለስልጣናትም በትልቁ ሰፋ አድርገው የሚያወሩለት ጉዳይ ነው። በአፍሪካ ፈጣን ኢኮኖሚያዊ እድገት እያስመዘገበች ያለች ሀገር ነች ብለው ነው ቅድም እንዳልኩ ኢትዮጵያን ለማስተዋወቅ ኢትዮጵያን ለመሸጥ እየሞከሩ ያሉት። በጀርመኖቹ በኩልም ይህን የመቀበል አዝማሚያ ተመልክቻለሁ። አገሪቱ እያስመዘገበች ያለችው ኢኮኖሚያዊ እድገት የሀገሪቱ የህዝብ ቁጥር ቀልባቸውን እንደሳበው ተመልክቻለሁ። እኛ ማለት ግን ጥያቄ የለም ማለት አይደለም። የተለያዩ በርካታ ጥያቄዎች ይነሳሉ። ለምሳሌ የመሰረተ ልማት ጥያቄ ተነስቷል። የኤሌክትሪክ ኃይል አቅርቦት ጥያቄ ተነስቷል። የኢንተርኔት አገልግሎት ጥያቄ ተነስቷል። ቅድም እንዳልሽው አንቺ ይሄ የኢኮኖሚ እድገት ጉዳይ ከሁለቱም ወገን የተነሳ ጉዳይ ነበረ። እሸቴ እንግዲህ አመሰግናለሁ። ዛሬ ወደ ማታ ላይ ይጠቃልላል ጉባኤው። አንተ በኢኮኖሚ ፕሮግራምህ ሰፋ አድርገህ እንደምታቀርብልን ተስፋ አደርጋለሁ። አመሰግናለሁ። አዜም መልካም ምሽት።